በጀርመን ሀገር የተለያዩ ከተማዎች ነዋሪ የሆኑ የአማራ ብሔራ ደረጃጀቶች አባላት ዛሬ ፍራንክፈርት ከተማ በሚገኘው የወጣቶች የስብሰባ ማዕከል ይጉንዳውስ ባካሄዱት የጋራ ስብሰባ በሰኔ 15 ጥቃት በተሰዉት የክልሉ አመራሮች እና የሀገሪቱ የጦር ሹማምንት የተሰማቸውን ጥልቅ ሀዘን በመግለጽ ነው ውይይታቸውን የጀመሩት። ተሰብሳቢዎቹ ከለውጡ በኋላ በሀገሪቱ ተከስተዋል ባሏቸው የተለያዩ ብሔር ተኮር የመብት ጥሰቶች እና በተለይም መንግስት የከሸፈ መፈንቅለ መንግስት ካለው ከዚሁ አሳዛኝ ክስተት ወዲህ በአዲስ አበባ እና በአማራ ክልል እየተፈጸሙ ናቸው ናቸው ባሏቸው የጅምላ እስራት ግድያና አፈና ችግሮች ዙሪያ ሰፊ ውይይትና ምክክር አካሂደዋል። የስብሰባው ተካፋዮች መንግስት በሽብር ወንጀል ጠረጥራቸዋለሁ በሚል ያልተጣራ ጅምላ ፍረጃ የአማራውን ሕዝብ ድምፅ ይወክላሉ መብትና ጥቅሙንም ያስከብራሉ የሚባሉ ከስርዓቱ የተለየ አመለካከት በሰላማዊ መንገድ የሚያራምዱ ግለሰቦችንና የፓርቲ አመራሮችን እያሰረና እያሳደደ ነው ሲሉ ወቅሰዋል። ለአማራው መብት መከበር የሚታገሉ ድርጅቶችንና ማህበራትን ለማጥፋት የተጀመረው የሴራ ፖለቲካ ዘመቻ አስቸኳይ ሊቆም ይገባዋል ያሉት በእስር ላይ የሚገኙት ነው ህሊና እስረኞች በአስቸኳይ እንዲለቀቁና አደረጃጀት ውስጥ ያሉ የፖለቲካ ኃይሎችም ነፃ ሆነው ህዝባቸውን የማንቃት የማደራጀት እና የመምራት ኃላፊነት ስለሚጠበቅባቸው በዚህ ረገድ መንግስት አዎንታዊ ምላሽ እንዲሰጥና ይሄ ካልሆነ በመላው ዓለም የሚገኘውን የአማራን ተወላጆች በማሰባሰብ ወደሀገር ውስጥ የሚገባውን የውጭ ምንዛሪ ፍሰት እንዲቆምና በማንኛውም የንግድ ዝውውርና እንቅስቃሴ ውስጥ ያለውን ተሳትፎ ላይ እቀባ እንዲያደርጉ ሰፊ በሰላማዊ ተቃውሞ የሚደረግ የውጭ እንቅስቃሴ ለማድረግ እንገደዳለን። የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር ደሳለኝ ጫኔም ለውይይቱ ተካፋዮች ከአዲስ አበባ በስልክ ባስተላለፉት መልእክት የድርጅቱ አመራሮች እና በርካታ አባላቱ ያለ አግባብ እየታሰሩ መሆናቸውን የገለጹ ሲሆን ይህ ድርጊት አማራው መብቱን ለማስከበርና ራሱን ከጥቃት ለመከላከል የጀመረውን ሰላማዊ ትግል አያስቆመውም ብለዋል። ለማንግስት አንገቱን ለማስጠጣት የመጡ አማራዎችን ወደ እስር ለማድረግ ለማሸበር የአማራ ብሔርተኝነትንም ለመግታት በከፍተኛ ሁኔታ ተጠቅሞበታል ብለን እናስባለን። ይህምን ድምር ያስቻሉ ተጨባጭ ማስረጃዎች አሉ። ለምሳሌ በአዲስ አበባ በኦሮሚያ የተካሄዱ ጅላቶች በዋነኝነት ታርጌት ያደረጉ በየአካባቢ ያሉ የአሊም አባላት አመራሮችን ጋዜጠኞችንና No me Mario señor, no የአማራ ህዝብ ህልውና በተለይም ካለፉት 28 ዓመታት ወዲህ ከፍተኛ አደጋ ተጋርጦበታል ያሉት የስብሰባው ተካፋዮች ክልሉን የሚመራው አዴፓ ህዝቡን ከሚከፋፍሉ የጥፋት ኃይሎች ክልሉንም ውስጣዊ አደረጃጀቱንም እንዲያጠራ ጠይቀዋል። ቀደም ባለው አመራር ከቀበሌ ስራ አስፈጻሚነት እስከ ክልል ቢሮዎች ኃላፊነት በአማካሪነትና በስራ አስፈጻሚነት ለተለየ ተልዕኮ ተመድበው አማራው ላይ ግፍና ጭቆና ሲፈጽሙ እንዲሁም ለህልውናው ፈተና ሆነው በቆዩ ኃይላትም ላይ የተጀመረው ግምገማና ተሃድሶ አሁንም ተጠናክሮ ሊቀጥል ይገባሉ ተባለው ለህዝቡ የሚሰሩ ወጣቶችንና ምሁራንንም ያሳተፈ ተቋማዊ አደረጃጀት እንዲገነባም ጥሪ ተላልፏል። ስሜ አያሌው ካሳ መሸሻ እባላለሁ። እንደሚታወቀው የኢትዮጵያ ንጉሰ ነገስት አጼ ቴዎድሮስ የመጀመሪያ ልጅ የራስ መሸሻ ካሳ የልጅ ልጅ ነት የእርስዎ አስተያየት ምንድን ነው? በዚህ ስብሰባ ላይ ተካፋይ ሆነዋል። እስቲ ምንድን ነው መልእክቶ? በዚህ አማራ ክልል ላይ በደረሰው የከፍተኛ አመራሮች ሞት ምክንያት ክልሉ የአመራር ክፍተት እንዳለው ይሰማኛል። የህዝቡን ኢንተረስት ማከለ ተሎ ጥርት ያለ አመራር ተሎ ወደፊት መምጣት አለበት ብዬ አስባለሁ። ክልሉ በደረሰበት ሁኔታ ምክንያት ለጥቃት የተጋለጠ ነው እና ስጋት አለበት ብዬ ስለማስብ ህዝቡ በበኩሉ አንድነቱን ጠብቆ ለውጭ ኃይሎች ወይም ለተለያየ ጥቅም ፍላጎት ላላቸው ኃይሎች እድሉን እንዳይሰጥና አንድነቱን ጠብቆ ከአመራሩ ጋር በዚህ አስቸጋሪ ጊዜ አብሮ ቢቆም ጥሩ ነው ብዬ አስባለሁ። በጊዜ ሂደት ህዝቡ በጉጉት ይጠብቀው የነበረ አይነት የለውጥ ሂደት በሀገሪቱ የተካሄደ አይደለም አይደለም ያሉ አንዳንድ የውይይቱ ተሳታፊዎች በመላው ሀገሪቱ የተንሰራፈው ስርዓት አልበኝነት የብሔር ጥቃትና የህዝቦች መፈናቀልን ጨምሮ በሰላማዊ መንገድ መደራጀትንና ሀሳብን በነፃነት የመግለጽ መብትን የማፈን ድርጊቶች እንዲሁም የጸጥታ አስከባሪዎች የኃይል ጥቃት በገዢ መንግስት አካላት ሲፈጸም መታየቱ የቀደመውን ጨቋኝ ስርዓት መልሶ እንዳያመጣው ስጋት አድሮብናል ብለዋል። ልምሳ ይባላለው በዚህ አንድ አመት ውስጥ የመፈናቀሉ ብዛት ከዛበፊት በፊት ከነበረው በላይ ነው የሆነ ያ ደግሞ ለውጡ ስጋት ላይ እንደሆነ የሚጠቁም ነው። ለእኔም ቢሆን ሌላም ብሔር ተጠቃ፣ አማራም ተጠቃ፣ ጥቃቱ ግን አጠቃላይ የለውጡን ሂደት ጥያቄ ውስጥ ይከተዋል። አዲስ አበባ ላይ እየተደረገ ያሉት ወጣቶች ላይ እየተደረገ ያለው አፈሳ፣ በክልሉ ዙሪያ የነበረው የቤት ማፍረስና ማፈናቀል ይህ ስጋት የኔም ስጋት ነው። በጀርመን የተለያዩ የአማራ ብሔራ አደረጃጀቶች የውይይት ተሳታፊዎች በአሁኑ ወቅት በክልሉ አንጻራዊ ሰላም በመስፈኑ የፌዴራል መንግስቱ ሰራዊት አካባቢውን ለቆ በመውጣት ቀሪ የማረጋጋት ስራውን የክልሉ የጸጥታ ኃይል እንዲረከብ፣ የሰኔ አስራ አምስቱ የመንግስት ባለስልጣኖች አሟሟት በገለልተኛ ወገን እንዲጣራ፣ ከዚህ ሌላ የክልሉ ገዢ ፓርቲ ከመግለጫና ከተለመደው የፖ ፖለቲካ አካሄዱ ወጥቶ ህዝቡ በማንነቱ የሚደርስበትን የመብት ጥሰት፣ ጥቃት፣ ግድያ፣ እስራትና አፈና ለማስቆም በተግባር እንዲንቀሳቀስ ጥሪ አስተላልፈዋል። ፓርቲው ከግንባሩ አባል ድርጅቶች ጋር ያለውን ግንኙነት በግልጽና በጥልቀት ሊገመግምም እንደሚገባው ነው ያሳስቡት።